Thank you. በያዝነው ሳምንት መጨረሻ ቅዳሜና እሁድ በአውስትራሊያ የሚገኙ አብያተ ክርስቲያናት የጥምቀት በዓልን በጋራ ያከብራሉ። የጥምቀት በዓል እንደ ባህሉ ሁሉ ኢትዮጵያውያን፣ አውስትራሊያውያን፣ ትውልደ ኢትዮጵያውያን በአንድ ላይ በመሆን ሃይማኖታዊ፣ ታሪካዊና ባህላዊ አንድምታ ያለውን የጥምቀት በዓልን የሚያከብሩት ከባህር ዳር በመሄድ ውብ በሆነው የአውስትራሊያ የአየር ጠባይ አገር ቤት ያሉ እስኪመስል ድረስ ጥምቀትን በአገር ልብስ ተውበው ያከብሩታል። ወቅቱም የተማሪዎች ትምህርት ቤት ዝግ የሚሆንበት እንደ መሆኑ መጠን ለወጣት ተማሪዎችም የተለየ ስሜትን ይፈጥራል። በተለይ ደግሞ የዘንድሮውን በዓል በምናከብርበት ጊዜ በኢትዮጵያ ያሉ ወገኖችን እያስታወስን የምናከብርበት ይሆንልን ዘንድ እንመኛለን ሲሉ ሀገረ ስብከቱን ወክለው መልእክታቸውን ያስተላለፉት መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ ዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪስበን የቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ናቸው። ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንኳን ለ2017 ዓ ም የጥምቀት በዓል አደረሳችሁ። ጥምቀት የሚለው ቃል ተጠምቀ ካለው ግዛዊ ግስ ሲወጣ ሲሆን ትርጉሙም መነከር፣ መዘፈቅ፣ መታጠብና ከባህር ወይም ከውሃ ገብቶ መውጣት ነው። መንፈሳዊ ትርጓሜው ግን ከነገረ ድነት ጋር የተገናኘ ሆኖ እናገኘዋለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ጥምቀት የጌታችን የኢየሱስ ክርስቶስን በዮርዳኖስ ወንዝ ከመጥምቁ ቅዱስ ዮሐንስ መጠመቁን የምታዘክርበት ታላቅ ሃይማኖታዊ ስነ ስርዓት ነው። ጥምቀትን ስናስብ የክርስቶስን ትትና የሰውን መታደስና መንጻት እንዲሁም የክርስቶስን መገለጥ የነገርነትን የምናስብበት በዓል ነው። ማቴዎስ ሦስት አስራ አንድ ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ የሚለውን ቃል እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት ሳይኖርበት ከሰማያት ወርዶ ከድንግል ማርያም በበረት ተወልዶ በቅዱስ ዮሐንስ እጅ ተጠምቆ ትትናውን ገልጾልናል። በሌላ መልኩ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ እንዳስተማረን በጥምቀቱ ዳግም ልደትን፣ መታደስን፣ መንጻትን ሰጥቶናል። እነሆም ድምፅ ከሰማያት ወጥቶ በእርሱ ላይ ደስ የሚለኝ የምወደው ልጅ ይህ ነው አለ። የክርስቶስ ኢየሱስን መለኮታዊ ማንነትና ተልእኮ በግልጽ የሚያስተምር ቃል ነው። የአብ ቃል ሰማያትን ሰንጥቆ ካርያም ወደ ምድር ወርዶ የምወደው ልጅ ይህ ነው ሲል ምስክርነቱን ሰጥቷል። መንፈስ ቅዱስም በርግብ አምሳል በአካል በራሱ ላይ አርፏል። ስለዚህ ይህ ቀን የስላሴን አንድነትና ሶስትነት ያየንበት፣ የወልድ መለኮታዊ ክብር የተገለጸበት የሰው ልጅም የመንፈስ ልጅም ያገኘበት የእግዚአብሔርም የፍቅሩ ሙላት በሰፊው የተዳሰሰበት የደስታ ቀን መሆኑን እንገነዘባለን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አስር ቁጥር አንድ እስከ አራት ባለው ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ማለት ክርስቶስ ነበረ ሲል የብሉይ ኪዳንን የእስራኤላውያንን ጥምቀት አስረድቶናል። ይህም የጥምቀትን አስፈላጊነት የነገረድነትን ጥልቅ ምስጢር የሚያስረዳ ትምህርት ነው። በደመናና በባህር ተጠመቁ የሚለው ሀረግ ደመና የእግዚአብሔርን መለኮታዊ ስም ምሬትና ምስክርነት ሲገልጽ፣ ባህሩ ዮርዳኖስን ይወክላል። ከላይ ያየነው በክርስቶስ ጥምቀት ያየነውን ይመሰክራል። ለምሳሌ መንፈስ ቅዱስ በርግብ አምሳል በራሱ ላይ ሲወርድ፣ አብ ደግሞ በደመና ውስጥ ነው የምወደው ልጄ ይህ ነው ሲል ምስክርነቱ ሲሰጥ ተመልክተናል። ጳውሎስ ከሰማይ ያለውን መና እና ካለት የሚገኘውን ውሃ በጉዟቸው ወቅት እግዚአብሔር እንዳዘጋጀላቸው ጠቅሰዋል። እነዚህን ከክርስቶስ ተልእኮ ጋር ስናገናኛቸው መድኃኒታችን ኢየሱስ ክርስቶስ የሰጠንን መንፈሳዊ ምግብ ወይም እውነተኛ የህይወት እንጀራና የህይወት ውሃ ማለትም ስጋውና ደሙን አጉልቶ አምልቶ ያሳየናል። አለት የተሰኘው ክርስቶስ መሆኑን ደግሞ ባለቤቱ ክርስቶስና ቅዱሳን ሐዋርያቱ በየመልእክታቸው አስቀምጠውልናል። ይህም መድኃኒታችን በብሉይም በአዲስም እንደነበረ እንዳለና እንደሚኖር ለዘላለም ንግስናውም ምስክር ነው። በአጠቃላይ ጥምቀት የመንጻት የመታደስና የህይወት ሙላትን ያመለክታል። በዘፍጥረት ምዕራፍ አንድ ቁጥር ሁለት ላይ ባህር በመንፈስ ቅዱስ እንደተባረከች ሁሉ ዛሬ ደግሞ አለም በክርስቶስ በኩል በውሃ ጥምቀት ተቀድሳለች። ስለዚህ ሁላችን በክርስቶስ አዲስ ፍጥረት እንደመሆናችን እንደ ንስር በመንፈሳዊ ህይወትና በጥምቀት ታድሰን ህይወታችን ለሰውም ለእግዚአብሔርም ምቹ እናደርገው ዘንድ ቤተ ክርስቲያን ትጠይቃለች። በማህበረሰባችን ውስጥ የክርስቶስ የሰላም የአንድነትና የፍቅር እንዲሁም የፍትህ መገልገያ እንዲሆን ሁሉንም እያንዳንዱን ቤተ ክርስቲያን በትትና ትጠይቃለች። በዚህ የተቀደሰ የጥምቀት በዓል የተጣላን ከሰውም ከእግዚአብሔርም ጋር እንታረቅ ዘንድ ለአንድነትና ለፍቅር የምንቆም ዘንድ አሁን ቤተ ክርስቲያናን ጥሪዋን ታቀርባለች። ክርስቶስ በገለጸልን ታላቅ ትትና እኛም ከእኔ ባልንጀራ ይሻላል ወይም ይበልጣል በማለት አገልግሎታችን በፍጹም ትትና በጥልቅ እምነትና በትሑት ሰብእና ሆነን የጥምቀትን በዓልና ከብር ዘንድ የእግዚአብሔር ፈቃድ ይሆንልን። እግዚአብሔር ሀገራችን ኢትዮጵያን ተዋህዶ እምነታችን ይጠብቅልን። የምንኖርባት ምድር አውስትራሊያንም አብዝቶ ይባርክልን። መልካም የጥምቀት በዓል ይሁንላችሁ። ቀሲስ መንግስቱ ብርቁ ኃይሉ ከብሪዝበን አውስትራሊያ፣ ወስብሃት It's መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ስላስተላለፉት መልእክት ምስጋናችን ይድረሱ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።